ሀፍታ ሩሲያ ሶቺ ሄደን እንመለሳለን። የዛሬ የስፖርት ውድድር ውሎ ምን ይመስላል? ሶሎሞን አባተ እንደ ሰሞኑ ሁሉ ተከታትሎታል። አዲሱ ለአጭር ጊዜ ሶቺ አድርሼ ልመልሳችኋ። እንግዲህ እንዳልከው ማለት ነው ሀያ ሁለተኛው የክረምት ኦሊምፒክ ሶቺ ሩሲያ ላይ በይፋ ከተጀመረ ዛሬ ልክ ሁለት ሳምንቱን ደፈነ። ከስፖርት ውድድሮች ሰፈር ታዲያ ብዙ ጊዜ የሚሸተት አንድ ወሬ ዛሬ ብቅ አለ። ጀርመን አንድ አትሌቷ በመድኃኒት ወይም እጽ ምርመራ የወደቀባት መሆኑን የስፖርት ባለሥልጣናቱ አስታወቁ። ይህ የሶቺ ኦሊምፒክ ከተጀመረ አንስቶ ባሉት ያለፉ ሁለት ሳምንታት የመጀመሪያው መሰል እክል መሆኑ ነው። ይሄ እንግዲህ የጀርመኑ ጉዳይ የጀርመን ባለሥልጣናት፣ ዓለም አቀፉ የኦሊምፒክ ኮሚቴ ወይም አይኦሲ በወሰድኩት ናሙና መድኃኒት አገኘችበታለሁ ያለውን አትሌት ስም አልጠሩም። አይኦሲ በጉዳዩ ላይ ለመምከር ዛሬ ይሰበሰባል ተብሏል። ከተራራ ላይ ጥምዝምዝ ፈጣን ሸርተቴ ስኪ ክሮስ እሽቅድምድም ዛሬ ካናዳዊቱ ሜሪ ቶምሰን የሀገሯን ልጅ ኬስሊ ሴርዋን ቀድማ የወርቅ ሜዳሊያ ይዛለች። ይህ ድል ለካናዳ ከሶቺው 22ተኛው ኦሊምፒክ ሦስተኛውን የወርቅ ሜዳሊያ አስጨብጧታል። የስዊድኗ ሃና ሆምላንድ የነሐስ ሜዳሊያ ወስዳለች። በሌላ በኩል ደግሞ ዩናይትድ ስቴትስና ካናዳ ለቆየው የቂሌ የሐኪ ባላንጣነታቸው ሐኪ ውድድር እንደ ኢትዮጵያው የገና ቂሌ ጨዋታ ማለት ነው። የወንዶቹ ለግማሽ ፍጻሜ ዛሬ ተገናኝተዋል። ባለፉት ሦስት ተከታታይ ኦሊምፒኮች የካናዳ ቡድን የዩናይትድ ስቴትስ አቻውን እያሸነፈ ወርቅ መውሰድ ለምዷል። ትናንት በተካሄደ የሁለቱ አገሮች ቡድኖች የሴቶች ሆኪ ግጥሚያ የካናዳው ቡድን በተጨማሪ ሰዓት አንድ አግብቶ በሰደን ዴዝ ድንገተኛ ሞት ማለት ነው። ሦስት ለሁለት በሆነ ውጤት አሸንፎ ወርቅ ወስዷል። የዩናይትድ ስቴትስ የሐኪ ቡድን ሴቶች ብር አጥልቀዋል። በጣም ተበሳጭተው ነው ያመሹት። ብዙዎቹ ጨዋታው አልቆ እንደ ቆመ እምባቸውን ማዝራት ጀመሩ። ብዙ ተስፋ ጥለው ነበር። ትናንት ምሽት ላይ በተካሄደ የሴቶች የባለመላጭ ጫማ የጂምናስቲክና አክሮባት ትርኢት ውድድር የሩሲያዊቱ አዶሊና ሳትኒኮቫ አሸንፋ ወርቅ ወስዳለች። ብዙዎች ግን ብዙዎች የኮሪያዊቱ ኪም ዩ ናነች ወርቁን መጎናጸፍ የነበረባት እያሉ ነው። ትናንት ምሽቱን ጀምሮ እጅግ የሰፋ ውዝግብ ተነስቶ ባለሙያዎቹን ሁሉ እያጨቃጨቀ የሚገኝ ጉዳይ ነው። የሶቺ ኦሊምፒክ ይቀጥላል። ለማንኛውም ሳትኒኮቫ በሀገሯ ምድር ተወዳድራ ለሀገሯ ወርቋን እንዳጠለቀች ነች። እስካሁን ባለው የሜዳሊያ ክፍፍል መሠረት ዩናይትድ ስቴትስ በሀያ አምስት ሜዳሊያ አንደኛ፣ ሩሲያ በሀያ ሦስት ሁለተኛ፣ ሆላንድና ካናዳ በሀያ ሁለት እኩል ሜዳሊያ ሶስተኛ፣ ኖርዌይ በሀያ አንድ ሜዳሊያ አምስተኛ ሆነው እየተከታተሉ ሲሆን በወርቅ ሜዳሊያ ኖርዌይ በአስር እየመራች ነው። ዩናይትድ ስቴትስና ጀርመን በስምንት የወርቅ ሜዳሊያ በሁለተኛነት ተናንቀዋል። ሶች ላይ በደማቅና በአ አስተጓጓጊ ሁኔታ ሲካሄድ የቆየው ሀያ ሁለተኛው የክረምት ኦሊምፒክ ከነገ በስቲያ እሁድ በደማቅ ሥነ ስርዓት ይዘጋል ተብሎ እየተጠበቀ ነው። እናመሰግናለን ሰሎሞን። አሁን ወደ ስቱዲዮ እንመለስ። ተመለሱ።